ለመስራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በጌታ የተወደዳችሁ ክብራን አድማጮቼ እንደምን አመሻችሁ። እግዚአብሔር ይክበር ይመስገን። ዛሬ እነሆ ጌታችን ተከታታዩን የኦሪ ዘፍጥረት መጽሐፍ ጥናታችን እንድናጠና በውጪም በውስጥም ባርኮን ጠብቆን በፊቱ አንድ ላይ ደግሞ እንድንገናኝና እንድንሰባሰብ ረድቶናል። እግዚአብሔር እየተመሰገነ ይሁን። በዛሬው ምሽት ክፍለ ጊዜ ጥናታችን የኦሪ ዘፍጥረት ምዕራፍ ሀያ አምስትን ትምህርት አብረን አንድ ላይ እንመለከታለን ማለት ነው። ታላቅ ለሆነው ገናና ለሆነው መድኃኒታችን ጌታችን ኢየሱስ ክርስቶስ ክብርን እንሰጣለን። ወገኖቼ የሰው አንደበት የእግዚአብሔርን ማንነት፣ የእግዚአብሔርን ታላቅነት፣ የእግዚአብሔርን አባትነትና ቸርነት ፈጽሞ ሊገልጹት አይችሉም። እግዚአብሔር ከቋንቋችን እኔና እናንተ ከምናስበው በላይ ነው። እግዚአብሔር ለዘላለም እየተመሰገነ ይሁን። ወንድማችን ሳሙኤል በዚህ ዝማሬ ስላገለገለን እግዚአብሔር ይባርከው እያልን ከወንድማችን ከቄስ አለማየሁ ጋር ወደ ጸሎት እናልፋለን። እንጸልይ። እግዚአብሔር የሰራዊት ጌታ እኔ የአብርሃም የይስሐቅ የያይቆብ አምላክ ነኝ ብለ በቃል እየተናገርክ ዛሬ ደግሞ የእኛ አምላክ የሆንክ የሰራዊት ጌታ እግዚአብሔር አምላካችን ሆይ ስምህ ለዘላለም የተመሰገነና የከበረ ይሁን። እነሆ በዚህ ምሽት ደግሞ እግዚአብሔር ሆይ በእንዲህ ዐይነት በቃልህ ዙሪያ ተሰብስበን ቃልም በራዲዮ እንድንሰማና እንድናስተላልፍ ስለ ሰጠን ጸጋ እናመሰግንሃለን። እግዚአብሔር ሆይ ላለፉት ለእምነት አባቶች መሳካትንና መከናወንን የሰጠሃቸው ዛሬም አንተ ሕያውና ዘላለማዊ አምላክ ነህ። እግዚአብሔር አምላካችን ሆይ ለእኛ ለልጆችም መሳካትንና መከናወንን በጌታ በኢየሱስ ክርስቶስ ስም በእኛ ሕይወትና ሥራ ላይ እንድትገልጥ እግዚአብሔር ሆይ እንለምንሃለን። የሚጐለን ብዙ ነገሮች እንዳሉ በፊት ግልጽ ናቸው። እግዚአብሔር አምላካችን ሆይ አንተ ደግሞ ከሁሉን ቻይነትህ እና ከአባትነትህ ከዘላለማዊው ብልጥግና ጌታ ሆይ በሚያስፈልገን ነገር ሁሉ የእኛን ሕይወትንና ኑሮን እንድትባርክ እግዚአብሔር አምላካችን ሆይ የአብርሃም፣ የይስሐቅ፣ የያይቆብን ሕይወት የለወጥ የእኛንም ሕይወት አንተ እንድትለውጥና እንድትመራ ጸጋ በሕይወታችን ውስጥ ሞልቶ የተትረፈረፈ እንዲሆን እኛም በዘመናችን ለዘመናችን ላለው ትውልድ ምስክሮች ለመሆን እንድንችል ከሰማይ የሆነ ጸጋን ደግሞ እንድሰጠን እንለምነሃለን። እግዚአብሔር ሆይ ይህንን የራዲዮ የመጽሐፍ ቅዱስ አገልግሎት ደግሞ አንተ ባርክ፣ ከእኛ ከልጆች ሁሉ ጋር ሁን። በዚህን ሰዓት ራዲዮናቸውን ከፍተው ቃልህን በማድመጥ ላይ ያሉትን ወንዶች፣ ሴቶች፣ ባሪያዎችን ሁሉ አንተ ከሰማይ ባርካቸው። እግዚአብሔር ሆይ በሚያስፈልጋቸው ነገር ሁሉ እጆቻቸውን ይዘህ እንድትመራ ከሰማይ የሆነ የቃልህን ራእይ መንፈሳዊውን ነገር የመራብና የመጠማትን ጸጋ በውስጣቸው እንድታመጣና በዚህም ጌታ ሆይ በራዲዮ በሚተላለፈው ፕሮግራም የቃል ጥናት ሕይወታቸው ተለውጦ አገልግሎታቸው ፍሬያማ እንዲሆን እግዚአብሔር አምላካችን ሆይ በኑሯቸውና በሥራቸው ቦታ ሁሉ በሚኖሩት ኅብረተሰብ መካከል አንተን ኢየሱስ ክርስቶስ የእግዚአብሔርን ልጅ ለኅብረተሰባቸው ለማሳየት እንዲችሉ አንተ ጸጋህን ስጣቸው። ከእኛም ከሁላችንም ጋር ሁን። ጸጋም በጸጋ ላይ ሰጪ አንተ ስለ ሆንክ ጸጋህን በሕይወታችን ውስጥ አብዛ በጌታ በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ክቡራን አድማጮች፣ ወንድማችን ቄስ አለማየው በጸሎት ስላገለገለን እግዚአብሔር ቀሪውን የሕይወት ዘመኑን ያገልግልያልን እያልን ወደ ዛሬው ትምህርታችን እናልፋለን። በዛሬው ምሽት ክፍለ ጊዜ ጥናታችን ወደ ምዕራፍ ሀያ አምስት እንሸጋገራለን። እግዚአብሔር ደግሞ በዚህ ሁሉ ውስጥ ታላቅ መረዳትን እንደሚሰጠን ጌታ መንፈስ ቅዱስም ደግሞ በሕይወታችን ዘመን የሚረባንን ነገር በልባችን ውስጥ እንደሚያስቀርልን እኔ ባለሙሉ ተስፋ ነኝ። ውድ አድማጮቼ በዘፍጥረት ምዕራፍ ሀያ አራት ለይስሐቅ ሚስት እንዲያመጣለት አብርሃም ሎሌውን ወደ ቤተ ዘመዶቹ እንደ ላከ ሎሌውን በሄደበት መንገድ እግዚአብሔር መከናወንን የሰጥቶት ተልእኮ መፈጸሙን ተመልክተናል። ምዕራፍ 25 ደግሞ ሌላ መልእክት የሚያስተምረን ትልቅ ምዕራፍ ነው። የአብርሃም ሞት፣ የመንትዮቹ የኤሳውና የያዕቆብ ከይስሐቅና ከርብቃ መወለዳቸው በዚህ ምዕራፍ ውስጥ ተመዝግበዋል። አንዱ ከተስፋው ዘር ከኢስሐቅ ጋር የሚዛመድ ሲሆን ሌላው ደግሞ የተስፋ ልጅ ካልሆነው ከእስማኤል ጋር ይዛመዳል። ታሪኩ እጅግ ጠቃሚ ነውና ጌታ መንፈስ ቅዱስ እያንዳንዳችንን ይርዳል። እስቲ ቁጥር አንድና ሁለትን እናንብብ። አብርሃም ደግሞ ስሟ ኬጡራ የተባለች ሚስት አገባ። እርሷም ዘምራንን፣ ዮክሳንን፣ ሜዳንን፣ ሚዲያምን፣ የስቦቅን፣ ስዋሄን ወለደችለት ይላል። አሁን በዚህ ክፍል የምንመለከተው አብርሃም ኬጡራን ስለ ማግባቱ ከእርሷም ልጆችን ስለ መውለዱ ነው። ከሳራ ሞት በኋላ አብርሃም ኬጡራ የተባለች ሴትን በማግባት ልጆችን ወልዶ ትልቅ ቤተሰብ መስርቷል። አንድ ሰው እንዲህ የሚል ጥያቄ አሁኑኑ ሊያነሳ ይችላል። እንዴ አብርሃም ይስሐቅን በሚወልድበት ጊዜ በጣም ሽማግሌና በሥጋው መውለድ የማይችል ሙት አልነበረ ምን? አሁን እንዴት አድርጎ ልጆችን መውለድ ቻለ የሚለውን ጥያቄ ቢያነሳ አግባብነት ያለው ነው። በእርግጥ ይህ ትክክል የሆነ ጥያቄ ነው። ግን እግዚአብሔር አንድን ነገር ካደረገ ያለ እንከን ያደርጋል። ወገኖቼ ከይስሐቅ መወለድ ጀምሮ እግዚአብሔር የአብርሃም ልጅ መውለድ አለመቻሉን የሥጋ ምውትነቱን፣ ማለቴ ነው፣ ፈውሶ አሁን አዲስ ቤተሰብን እንደ ሰጠው ከዚህ ክፍል እንመለከታለን። የሜዳንና የሚዲያን መወለድ በዚህ ታሪክ ውስጥ መጠቀሱ ሌላው ትኩረትን የሚስብ ነገር ሊሆን ይችላል። የእነዚህ ሰዎች ልጆች መንግሥት መስርተዋል፣ ግን ታሪካቸው በመጽሐፍ ቅዱስ ውስጥ ግልጽ ስፍራ አልተሰጠውም። ስለ ሚዲያን ግን አንዳንድ ነገሮችን እንመለከታለን። ሙሴ ወደ ሚዲያን አገር ሄዶ ለራሱ ሚስት እንደወሰደ በኦሪት ዘጸአት ውስጥ ተጠቅሶ እናገኛለን። ሜዳውያንና ሚዲያናውያን በአብርሃም ዘር ውስጥ ቢገኙም እንኳን የአብርሃም ዘር የሚጠራው ቤትኛው የአብርሃም ልጅ ሳይሆን በይስሐቅ እንደሆነ መጽሐፍ ቅዱስ ያረጋግጣል። ከቁጥር አምስት እስከ ስምንት ባለው ክፍል አብርሃም የይስሐቅን ወራሽነት ካረጋገጠ በኋላ ማረፉን እናያለን። አብርሃም ከመሞቱ በፊት ሌሎቹን ልጆች ከወራሹ ከይስሐቅ ለይቶ ወደ ምሥራቅ ሰደዳቸው። ይህ ባይሆን ኖሮ ወገኖች የውርስ ጥያቄ በማንሳት ይስሐቅን ያስቸግሩት ነበረ። ቁጥር ዘጠኝና እስርን ተመልከቱ። ልጆቹ ይስሐቅና እስማኤልን በመምሬ ፊት ለፊት ባለው በኬጢያዊ በሰዓር ልጅ በኤፍሮን እርሻ ላይ ባለ ድርብ ክፍል በሆነው ዋሻ ውስጥ ቀበሩት። አብርሃም ከኬጢ ልጆች የገዛው እርሻ ይህ ነው። አብርሃምና ሚስቱ ሣራ ከዚያ ተቀበሩ ይላል አሁን እስማኤል ለአባቱ ቀብር መጥቶ እናገኛለን። ከይስሐቅ ጋር ሆኖም አባቱን ይቀብራል። ከዚያ ይስሐቅ ለመጀመሪያ ጊዜ ርብቃን በተገናኘበት በብኤር ለሃይሮኢ ለመኖር ወደዚያ ስፍራ ይሄዳል። ቁጥር አሥራ አንድን መመልከት ይቻላል። እዚህ ላይ አንድ ነገር ማስታወስ ያስፈልጋል። እስማኤል አስቀድሞ ይኖር ወደ ነበረበት ወደ ምድረበዳ ተመለሰ። ይስሐቅ ደግሞ ከሚስቱ ጋር ወደ ተገናኘበት ወደ በረከት ስፍራ ተመለሰ። ከቁጥር 12 እስከ 18 ባሉት ክፍሎች የእስማኤል ትውልድ ይዘረዘራል። ከዚያም በዚህ ትውልድ ላይ ትኩረት ሳይሰጥ ግን ቀጥሎ ካሉት ቁጥሮች አንስቶ መጽሐፍ ቅዱስ ወደ ተስፋው ልጅ ወደ ይስሐቅ ትውልድ ሲያልፍ እናያለን። የይስሐቅ ትውልድ ጅማሬና ኤሳውና ያዕቆብን በተመለከተ ከቁጥር 19 መመልከት ይቻላል። የአብርሃም ልጅ የይስሐቅም ትውልድ ይህ ነው ይላል። በዚህ ክፍል የምናየው የእግዚአብሔር ሥራ መስመርን ነው። የማቴዎስ ወንጌል ምዕራፍ አንድ ቁጥር ሁለት አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ በማለት በዘፍጥረት ምዕራፍ 25 ቁጥር 19 የተጠቀሰውን ሐሳብ ያጸናል። እግዚአብሔር ላለው የደህንነት ዕቅድ የመረጠው የአብርሃምን ዘር ይስሐቅን፣ ከዚያም ያዕቆብን ነው። ይህ የይስሐቅ መስመር ደግሞ ያለ ችግር አልነበረም። በሁሉ አቅጣጫ ግን የእግዚአብሔርን ክንድ ማየት ነበረባቸው። ዘፍጥረት ምዕራፍ 25 ከቁጥር 20 እስከ 1 ያለው እንዲህ ይላል። ይስሐቅም አርባ ዓመት ሲሆነው ርብቃን አገባ። እርሷም በሁለት ወንዞች መካከል ያለ የሶርያዊው የባቱኤል ልጅና የሶርያዊው የላባ እህት ናት። ይስሐቅም ስለ ሚስቱ ወደ እግዚአብሔር ጸለየ፣ መካን ነበረችና፣ እግዚአብሔርም ተለመነው፣ ርብቃም ሚስቱ ጸነሰች ይላል በጣም የሚያስገርም ነገር ነው። ሳራ መካን እንደነበረች ሁሉ ርብቃም መካንና ተገኘች። ነገር ግን ይስሐቅ ስለ ሚስቱ ወደ እግዚአብሔር ጸለይና መንትዮች ልጆችን ጸነሰች። በሣራም ይሁን በርብቃ ልጅ ማግኘት የእግዚአብሔር ሥራ ጎልቶ ይታይ ነበረ። ቁጥር 22 ልጆቿም በሆዷ ውስጥ ይገፋፉ ነበር። እርሷም እንዲህ ከሆነ ይህ ለምኔ ነው አለች። ከእግዚአብሔርም ትጠይቅ ዘንድ ሄደች። ርብቃ በማጸኗ ውስጥ ያለውን የልጆች ትግል ስላልተረዳች ይህ ለምን ይሆናል ብላ እግዚአብሔርን መጠየቅ ጀመረች። ይህ ከመጀመሪያው ያለው የእነዚህ ልጆች ትግል አንድ ነገር ያስተምረናል። በልጆቹ መሃል የነበረው መገፋፋት በዓለም ላይ ያለውን ትግል ሊወክል ይችላል። በብርሃንና በጨለማ መካከል የማያቋርጥ ትግል አለ። በመልካምና በክፉ መካከል እንዲሁ ትግል አለ። በመንፈስና በሥጋ መካከልም ትግል አለ። ይህንን እውነት እያንዳንዱ የእግዚአብሔር ልጅ ይረዳዋል። ጳውሎስ በሮሜ ምዕራፍ 7 የሚያስተምረን ስለዚህ ትግል ነው። በመቀጠልም ዘፍጥረት ምዕራፍ 25 ቁጥር 23 ለርብቃ መልስ ከእግዚአብሔር ዘንድ ሲመጣ እንመለከታለን። እግዚአብሔርም አላት ሁለቱ ወገኖች በማፀንሽ ናቸው፣ ሁለቱም ሕዝብ ከሆድሽ ይከፈላሉ፣ ሕዝብም ከሕዝብ ይበረታል፣ ታላቁም ለታናሹ ይገዛል ይላል። ሁለት ታላላቅ መንግስታት በርብቃ አወድ ውስጥ እንዳሉ ታላቁም ለታናሹ እንደሚገዛ እግዚአብሔር ለርብቃ አመለከታት። ርብቃ ይህንን ቃላምና ከመቀበል ሌላ አማራጭ የላትም። የእግዚአብሔር የቃል ኪዳን ሥራ በታናሹ የዘር መስመር እንደሚሆን እግዚአብሔር ለርብቃ ነገራት። ቁጥር አራትና አምስትን ተመልከቱ። ትወልድ ዘንድ ዘመኗ በተፈጸመ ጊዜም እነሆ በማጸኗ መንታ ነበሩ። በፊትም የወጣው ቀይ ነበረ። ሁለንተናውም ጠጉር ለብሶ ነበር። ስሙም ኤሳው ተባለ ይላል። ኤሳው ማለት ቀይ ወይም አፈርማ ቀለም ያለው ማለት ነው። አስቀድሞ የተወለደ ታላቅ እርሱ ነው፣ ግን ለታናሹ መገዛት አለበት። ከዚያም በኋላ ወንድሙ ወጣ፣ በእጁም የኤሳውን ተረከዝ ይዞ ነበር። ስሙም ያዕቆብ ተባለ። እርሷም ልጆችን በወለደቻቸው ጊዜ ይስሐቅ ስድሳ ዓመት ሆኖት ነበር ይላል ቁጥር 26 ያዕቆብ የወንድሙን ተረከዝ ይዞ መውጣቱ የኤሳውን ብኩርና ለመውሰድ መሞከሩን ያሳያል። ያዕቆብ ባይታገልም እንኳን እግዚአብሔር ታላቁ ለታናሹ እንደሚገዛ ከመጀመሪያው ቃል ገብቷል። ኤሳው ብኩርናውን ለያዕቆብ ስለ መሸጡ የሚያወሳው ክፍል ቁጥር 27 ነው። በዚህ ስፍራ በይስሐቅ ቤት የሚያድጉትን ሁለት ልጆች እንመለከታለን። መንትዮች ናቸው፣ ግን በጣም የተለያዩ ናቸው። በማኅፀን ውስጥ መታገላቸው ብቻ ሳይሆን ከአደጉም በኋላ እርስ በርስ የማይስማሙ ነበሩ። የተለያየ አመለካከት አላቸው። ስለ ኑሮ ያላቸው ግምትም አንድ አይደለም፣ አስተሳሰባቸው የተለያየ ነው። በመጀመሪያ ሲታይ ኤሳው ከያዕቆብ ይልቅ በመልኩ ሰዎችን የሚስብ ነበረ። ግን ውጫዊ ሰውነትን አይቶ መፍረድ ትክክል እንዳይደለ እንማራለን። እንደ እግዚአብሔር ቃል መሠረት ትክክለኛ ፍርድ በሰው ልብ ውስጥ ባለው ነገር የተደገፈ መሆን አለበት። ሁለቱ ልጆች ከጊዜ በኋላ አደጉ። የመጀመሪያ ልጅ ኤሳው አዳኝ ነበረ። ከበር ውጭ የሚሮጥ የውጪ ሰው ነበረ። የውስጥ ነገር ብዙም አይገባውም። ኤሳው የሥጋን ኑሮ ይወክላል። አስተውሉ ወገኖቼ፣ ኤሳው የሥጋን ኑሮ የሚወክል ሰው ነበረ። ለሥጋዊ ነገር ብቻ የሚሮጡትን፣ ለመንፈሳዊ ነገር ፍላጎት የሌላቸውን፣ መንፈሳዊን ነገር ለማይረዱ ለብዙ ሰዎች ኤሳው ምሳሌ ነው። ያዕቆብ ግን በድንኳን የሚቀመጥ ጭምት ሰው ነበረ። በድንኳን ውስጥ ስለሚቀመጥ የውስጥን ነገር ያውቃል። ከእናቱ ጋር የቅርብ ግንኙነት ያለው ልጅ ነው። እናቱ የምትነግረውን ሁሉ ለማድረግ የተዘጋጀ ልጅ ነበረ። ኤሳው ግን ለአባቱ ቅርብ የሆነ ልጅ ነው። ይስሐቅም ኤሳውን ይወድ ነበር፣ ካደነው ይበላ ነበርና፣ ርብቃ ግን ያዕቆብን ትወድ ነበረ። እችላለ ቁጥር 28 ይኸውላችሁ እንግዲህ በቤት ውስጥ ያለውን ችግር የተመልከቱ አንድ ወላጅ ወደ ሌላው ሲያደላ፣ ሌላው ወላጅ ደግሞ ወደ ሌላኛው ልጅ ሲያደላ፣ በቤት ውስጥ ችግር ይፈጠራል። ይህንን ችግር ነው በዚህ ስፍራ የምንመለከተው። ይስሐቅ ኤሳውን የሚወደው ኤሳው ካደነው ስለሚበላ ነው። ርብቃ ደግሞ የቤት ልጅን ለእርሷ ቅርብ የሆነውን ያዕቆብን ትወደዋለች፣ ወደ እርሷ ይጠጋልና። ኤሳው የውጪ ሰው ነው። በመልኩም ከያዕቆብ ይሻላል። ጥሩ የተሟላ ሰውነትም ያለው ይመስላል። ያዕቆብ ግን ብልጥ መሆን ይፈልጋል። ስህተት የሆነውን ነገር መተዋ አይፈልግም። እግዚአብሔር ግን በኋላ ይህንን ሲያስጥሎ እንመለከታለን። ኤሳው በውጪ ሰውነቱ እንኳን ባይኖርበትም በውስጡ እግዚአብሔርን የሚፈልግ ልብ አልነበረውም። የዓለም ሰው ነበረ። የሥጋ ሰው ነበረ። የሚኖረውም ለዚሁ ነው። ወደ ያዕቆብ ስንመለስ ደግሞ ምንም ይሁን ምን በውስጡ እግዚአብሔርን የሚፈልግ መንፈሳዊነትን የሚጠማ ሰው ነበረ። በያዕቆብ ሕይወት ውስጥ ያለውን ቆሻሻ አስወግዶ መንፈሳዊ ፍላጎቱን ለማርካት ማለትም ያዕቆብን እንደሚመች አድርጎ ለመሥራት ለእግዚአብሔር ብዙ ጊዜ ወስዶበታል። በኋላም አድርጎታል። በወጣትነቱ ዘመን የእግዚአብሔር ሰው መሆኑ ባይገለጥም እንኳን ያዕቆብ የእግዚአብሔር ሰው ነበረ ወገኖቼ። በይስሐቅ ቤት ውስጥ የተፈጠረውን ችግር እስቲ እንደገና እንመልከት። ቤተሰቡ ደስተኛ ቤተሰብ አልነበረም። ከመጀመሪያው ኤሳውና ያዕቆብ አይስማሙም። በዚህ ላይ ደግሞ ወላጆች በሚያሳዩት አድሎ ችግርና ግጭት ተፈጥሯል። ያዕቆብም ወጥ ሠራ፣ ኤሳውም ደክሞ ከበረሃ ገባ። ኤሳውም ያዕቆብን ከዚህ ከቀዩ ወጣ አብላኝ፣ እኔ እጅግ ደክም ያለውና አለው ስለዚህ ስሙ ኤዶም ተባለ። ያዕቆብም በመጀመሪያ ብኩርና እንሽጥልኝ አለው። ኤሳውም እነሆኔ ልሞት ነኝ፣ ይቺ ብኩርና ለምኔ ናት አለ ይላል ቁጥር 29ና 32። ይህ ክፍል የሁለቱን ልጆች ባህሪ ይገልጻል። ኤሳው ውጪ ካለበት ከአደን ስፍራ መጣ። በጣም ምደክ ሞት ነበረ። ኤሳው በጣም ርቦት ነበር። ብላቴናው ያዕቆብ ከተዘጋጀው ወጥ ሌላ ምንም የሚበላ አልነበረም። ስለዚህ ከቀዩ ወጥ እንዲሰጠው ኤሳው ያዕቆብን ለመነ። ያዕቆብ ይቺን አጋጣሚ በመጠቀም ብኩርናውን በምስር ወጥ እንዲሸጥለት ኤሳውን ጠየቀ። እስቲ አንድ ጊዜ ቆም ብለን ወገኖቼ፣ የብኩርናን ትርጉምና አስፈላጊነት እንመልከት። በኩር የሆነ ልጅ ማለት የቤት ኃላፊ የመሆን መብት ያለው ልጅ ማለት ነው። በጥንት ዘመን በኩር የሆነ ልጅ የቤተሰብ ካህን የመሆን መብት አለው። በዚህ ቤተሰብ አንጻር ስንመለከት በኩር የሚሆን በክርስቶስ የዘራረግ ውስጥ ይደመራል። ኤሳው ለብኩርናው ምንም ዋጋ እንዳልሰጠ ይታያል። የቤተሰብ ካህን መሆንም አልፈለገም። የብኩርና አስፈላጊነቱንም አልተረዳም። ዛሬም ቢሆን አንዳንድ ክርስቲያኖች ለጌታ ክብር አንድን ነገር እንዲያደርጉ በሚጠየቁበት ጊዜ አይ እኔ ሰባኪ ስላ አይደለሁ ይህን ማድረግ አልችልም ይላሉ። ዛሬ መንፈሳዊ የሆነውን ነገር ለማድረግ የማይፈልጉ ብዙ ክርስቲያኖች አሉ። መንፈሳዊ ነገሮችን እንደሚፈልጉ እንኳን ሊያሳዩ ከቶም አይፈልጉም። ኤሳው ይህ ዐይነት መንፈሳዊ ፍላጎት አልነበረውም። ኤሳውን የመሰለውን ሰው ሰባኪ ወይም ዲያቆን ብሎ መጥራት እንደ መቀለድ ይቈጠራል። ምክንያቱም ይህ ሰው ብኩርናውን አይፈልግም፤ በክርስቶስ የዘራረግ ውስጥ መሆንን እንደ ቀልድ ይቈጥራል። ይህንን የሚያደርግ ሰው በሕይወቱ የሚቀልድ ሰው ነው። ውድ አድማጮቼ፣ ልጆቻችሁ ኤሳውን ይመስላሉ ወይንስ ያዕቆብን? ከልጆቻችሁ የመጀመሪያው ለእግዚአብሔር የተሰጠ እግዚአብሔርን የሚወድ ቤተሰቡንም የሚያስከብር እንደ እግዚአብሔር ፈቃድ የሚመላለስ ነው ወይንስ እንደ ኤሳው? ያዕቆብ ነገሩን አይቶ እንዲህ ይላል፣ የማደርገውን እነግርሃለሁ ብኩርናን ብትሰጠኝ ከዚህ የምስር ወጥ እሰጥሃለሁ። ኤሳውን ነገሩ ደስ አሰኘውና ይህንን ለማድረግ በጣም ደስተኛ ነኝ፣ ብኩርና ለምን ይረባኛል? ከብኩርና ይልቅ የምስር ወጥ ይሻለኛል አለው። ዛሬም ኤሳዎች ለመንፈሳዊ ነገሮች የሚሰጡት ቦታ ይህንን ይመስላል። ባደረገው ነገር ያዕቆብም ቢሆን ስህተተኛ እንደሆነ ማሰብ አለብን። ታላቁ ለታናሹ ይገዛል የሚል የተስፋ ቃል ከእግዚአብሔር ዘንድ ከመጀመሪያ ነበረው። ይህ ከሆነ ብኩርና በእግዚአብሔር ጊዜ ወደ ያዕቆብ ይመጣ ነበረ። ያዕቆብ ግን ሊታገስ አልቻለም። በዚህ ምትክ በማጭበርበር ብኩርናን የሚያገኝበትን መንገድ መረጠ። እግዚአብሔር እርሱ በወሰነው ጊዜ እስኪያመጣለት ድረስ መጠበቅ ነበረበት። ያዕቆብ ለራሱ ማድረግ ለሚችለው ነገር እግዚአብሔርን መጠበቅ አስፈላጊ እንዳልሆነ እየተመለከተ ይመስላል። ራሱን በራሱ መርዳት እስከቻለ ድረስ እግዚአብሔር እንደሚፈጽምለት ወደ እርሱ መመልከት አስፈላጊ አልመሰለውም። ወደ እግዚአብሔር ማየትና የተስፋውንም ቃል መጠበቅ አስፈላጊ መስለ አልታየውም። ለምን እኔ በአቋራጩ ብኩርናን አላገኝም? በማለት የአቋራጭን መንገድ ለራሱ መረጠ። ያዕቆብ ከዚህ ዐይነት ስህተት መመለስ ነበረበት። የዓለም ሰዎች ለራሳቸው ትርፍን እንደሚያገኙ ሕይወታቸውንም እንደሚመሩ ማድረግ የለበትም። ከዚህ ዐይነት ውድቀት እንዲመለስ እግዚአብሔር ያዕቆብን ወደ ትምህርት ቤት ላከው። የትምህርት ቤቱ አለቃ አጎቱ ላባ ነበረ። በአጎቱ ቤት በነበረው ከባድ ሥራ ያዕቆብ አንዳንድ ነገሮች የተማረ ይመስላል ግን ለራሱ የሚሆነውን ነገር ለማግኘት የብልጠቱን መንገድ የአቋራጩን መንገድ መጠቀሙን አላቋረጠም ነበረ። ወደዚህ ትምህርት በኋላ እንመለስበታለን። አሁን እስቲ ዘፍጥረት ምዕራፍ 25 ከቁጥር 33 እስከ 34 ያለውን ተመልክተን ይህንን ምዕራፍ እናጠቃልላለን። ያዕቆብም እስኪ በመጀመሪያ ማልልኝ አለው። ማለለትም ብኵርናውንም ለያዕቆብ እሸጠ። ያዕቆብም ለኤሳው እንጀራና የምስር ወጥ ሰጠው። በላ፣ ጠጣ፣ ተነስቶም ሄደ። እንዲሁም ኤሳው ብክርናውን አቀለላት ይላል። ኤሳው ብክርናውን አቀለላት የሚለውን ሐሳብ በጥንቃቄ መመልከት መቻል አለብን። ኤሳው ብክርናውን ለያዕቆብ አሳልፎ ሰጠው፣ ምክንያቱም ምንም የማትጠቅሞ መስሎታልና። መንፈሳዊ የሆነ ነገር ከእግዚአብሔር የተሰጠው ለእርሱ ምንም አይደለምና። ዛሬ ወገኖቼ፣ የኤሳው ዐይነት ሕይወት ያላቸው የቤተ ክርስቲያን አባላት እንደሚኖሩ እርግጠኛ ነኝ። መንፈሳዊ ችሎታ ስለሌላቸው መንፈሳዊውን እውነት መረዳት ከቶ አይችሉም። በእግዚአብሔር መንፈስ መመራት ከእርሱም መማር የእውነተኛ ክርስትና ምልክት እንደሆነ አምናለሁ። ኤሳውን የሚመስሉ ሰዎች ግን ከዚህ መንፈሳዊ እውነት ርቀው ጊዜያዊ የሆነውን የሥጋቸውን መሻት ብቻ ለማግኘት የሚሮጡ ከእግዚአብሔር የተሰጣቸውን ብኩርና የሚጥሉ ናቸው። እግዚአብሔር ከዚህ ዐይነት ኤሳውን ከሚመስል ሕይወት ለዘላለሙ ይጠብቀን። እንግዲህ በጌታ የተወደዳችሁ ወገኖቼ፣ እዚህ የኦሪት ዘፍጥረት ምዕራፍ አምስት ትምህርታችንን በዚህ ላይ አጠናቀቅን። እዚህ በቀሪው ሰዓታችን ደግሞ ጥቂቱን የምዕራፍ ሃያ ስድስትን ትምህርት አብረን እንመለከታለን። ለብዙ ወጣት ሰባኪያን ይህ ምዕራፍ በጣም የሚያስደስታቸው ላይሆን ይችላል። ምክንያቱም ታላቅ የእምነት ሰው የሆነውን የአብርሃምንና የአስደናቂውን የያዕቆብን ታሪክ ሲያጠኑ ቆይተው ወደዚህ ምዕራፍ በሚደርሱበት ጊዜ የማንበብ ፍላጎታቸውን ስለሚዘጋባቸው ነው። በዚህ ምዕራፍ የምንመለከተው ስለ ይስሐቅ ነው። በእርግጥ ስለ እርሱ በጉሊ የተገለጸውና ያደረገው ነገር ቢኖር ጉድጓድ መቆፈሩ ነው። ነገር ግን ይህን የማያረካ መስሎ የሚታየውን ምዕራፍ በጥሞና ብንመረምረው እግዚአብሔር ለእኛ የሚያስተላልፈውን መልእክት ማግኘት እንችላለን። ጳውሎስም በዚህ ጉዳይ ላይ እንደሚከተለው ጽፏል። ሮሜ ምዕራፍ 15 ቁጥር አራትን ተመልከቱ። በመጽናትና መጻሕፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏልና ሲል ይመሰክራል። ይህ ምዕራፍ እኔም ሆንኩ እናንተ ስለሚያስፈልገን ስለ ትዕግሥት የሚያስተምር ነው። ትዕግሥት እግዚአብሔር ከእኛ የሚፈልገው ነገር ነው። እግዚአብሔር እንደ አብርሃም እንደ ያዕቆብና እንደ ዳዊት የመሳሰሉ ሰዎች ነበሩት። እንደዚሁም ደፋሮችና መጐደኞችም አጋጥመውታል። እነዚህንም ሰዎች ተጠቅሞባቸዋል። ነገር ግን የይስቅዮት ለሁላችንም በጣም ልዩና ታላቅ መልእክት አለው። ሁለተኛ ጢሞቴዎስ ምዕራፍ ሦስት ከቁጥር 16 እስከ 17 ያለው እንዲህ ይላል፣ የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና፣ ለተግሣጽ፣ ልብንም ለማቅናት፣ በጽድቅም ላለው ምክር ደግሞ ይጠቅማል ይላል። ይህን ጥቅስ በአይምሮአችን በመያዝ ይህንን ምዕራፍ አብረን እናጠናለን። የተወደደው ልጅ ይስሐቅ የእግዚአብሔር ቃል ኪዳን የተገባለት ልጅ ነው። ነገር ግን አባቱ አብርሃም በወደቀበት የዓለማመን ኀጢአት እርሱም ሲወድቅ እንመለከታለን። በመጨረሻም በገሬራ ምድር በውሃ ጒድጓዶችን ሲቆፍር እናያለን። ይህ በጣም የሚያስገርም ላይሆን ይችላል። ሆኖም በውስጡ ለእኛ መልእክት ስላለው በቀላሉ ባናልፈው ጥሩ ነው። ወገኖቼ ቁጥር አንድን ተመልከቱ። እግዚአብሔር በዚህ ክፍል ለይስሐቅ ተገለጠለት። ቃል ኪዳኑንም ደግሞ በዚያው እንደሚያጸናለት እናያለን። በዚህ ክፍል የተጠቀሰው ረሃብ ሁለተኛው ነው። የመጀመሪያው ረሃብ አብርሃምንና ሎጥን ወደ ግብፅ እንዲሰደዱ ያደረጋቸው ነበረን። እንዲህ ይላል በምድርም ቀድሞ በአብርሃም ዘመን ከሆነው ራብ በላይ ራብ ሆነ፣ ይስሐቅም ወደ ፍልስጤም ንጉሥ ወደ አቢሜሌክ ወደ ገሬራ ሄደ ይላል። በቁጥር ሁለት ላይ ደግሞ እግዚአብሔርም ተገለጠለት፣ እንዲህም አለው ወደ ግብፅ አትውረድ እኔ በምልህ ምድር ተቀመጥ እንጂ ሲለው እንመለከታለን። እግዚአብሔር ይስሐቅን ለምን እንዲህ አለው? ምክንያቱም አባቱ አብርሃም አትሂድ ወዳለው ወደ ግብፅ በመውረዱ ያጋጠመውን ፈተና ስለሚያውቅ ነው። ይህ ሁኔታ የሚያሳየን ኀጢአት ከአባት ወደ ልጅ መተላለፍ የሚችል መሆኑን ነው። ኀጢአት በቀላሉ ከአንዱ ትውልድ ወደ ሌላው ትውልድ ይተላለፋል። ስለሆነም እግዚአብሔር ለይስሐቅ በረሃቡ ጊዜ ግልጽና ውስን መመሪያ ሰጠው፣ ከአብርሃም ጋር የገባውንም ቃል ኪዳን አጸና። እግዚአብሔር ወዳጆቼ ኖ የእርሱን ቃል የምናደምጥ የእርሱንም በጎ ፈቃድ የምናከናውን ሰዎች አድርጎ ይቅረጽን። ሰዎች እግዚአብሔርም በሚሰሙበት ጊዜ እግዚአብሔርም የገባላቸውን የተስፋ ቃል ጸንቶ በሚጠብቁበት ጊዜ እግዚአብሔር በበረከት በእውነት ይገለጥላቸዋል። የዛሬው ትምህርታችን እንግዲህ እዚህ ላይ አበቃ። ቀጣዩን ደግሞ በሚቀጥለው ክፍለ ጊዜ ይዘንላችሁ እንቀርባለን። ጸልዩልን፣ ጻፉልን፣ ሰላም ሁኑ።